የወጣቶች ዓለም የንባብ ለህይወት አውደ ርዕይ አዲስ አበባ ከተማ ላይ ሲካሄድ ዘንድሮ ሶስተኛ ጊዜው ነው። ለአምስት ቀናት የሚቆየውን አውደ ርዕይ ማዘጋጀት የጀመረው ቢንያም ከበደ ይባላል። ቢኒያም ለኢትዮጵያ ኤፍኤም ጣቢያዎች በጋዜጠኝነት ያገለገለ ሲሆን ካለፉት አስራ አምስት ዓመታት አንስቶ ደግሞ ትኩረቱን ወደ ትላልቅ ዝግጅቶች ቀይሯል። ከነዚህ መካከል ንባብ ለህይወት የተሰኘው ፕሮጀክት አንዱ ነው። እንግዲህ ዛሬ በደማቅ የመክፈቻ ስነ ስርዓት አምስት ሰዓት ላይ የተጀመረው የዚህ የንባብ ለህይወት የመጽሐፍት አውደ ርዕይ የተለያዩ ገጽታዎች አሉት። የመጀመሪያው ከሁለት መቶ በላይ የሚሆኑ የመጽሐፍ አሳታሚዎች፣ አከፋፋዮች እንደዚሁም ደግሞ የትምህርትና የምርምር ተቋማት ከንባብ ጋር በተያያዘ ራሳቸውን የሚያስተዋውቁበት መድረክ ተዘጋጅቷል። በአውደርዩ ላይ ራሳቸውን ከሚያስተዋውቁት መካከል ተርጓሚ ህይወት ታደሰ አንዷ ናት። በአሁኑ ወቅት የራሷን ድርሰት እየጻፈች ትገኛለች። በአውደርዩ ላይ ደግሞ ይዛ የምትቀርበው የትርጉም ስራዋን ነው። እዛ ላይ ሀሰሳን ይዘን ነው የምንቀርበው እኔና የመጽሐፉን አመንጪ ህይወት ተፈራ ማለት ነው። ቅርብ ጊዜ ነው የወጣው፣ ሰኔ ላይ ነው የወጣውና። ገበያ ይዘነው እንቀርባለን፣ ለውይይትም ይዘነው እንቀርባለን። መጽሐፉ ስለሚያነሳሳቸው ርዕሰ ጉዳዮች፣ በተለይም ደግሞ ፋይዳው ምንድን ነው የሚለው ነገር ስለ ትምህርት ስርዓት ስለሆነ እሱ ላይ ውይይት ለማስነሳት መድረክም ተዘጋጅቷል፣ የሚመረቅበት እና መጽሐፉ ላይ አንዳንድ ነገር የሚባልበት። ከዚህ ሌላ ደግሞ ከዛ ውጭ እንግዲህ የጀርመን የባህል ማዕከል ጎተን ኢንስቲትዩት በጣም በተለየ ትኩረት አምስቱን ቀን ከዛሬ ጀምሮ የሚያካሄዳቸው በተለይም ደግሞ የከፍተኛ ትምህርት ተቋማትና የሀይ ስኩል ተማሪዎችን ግምት ያስገቡ የንባብ ውይይቶች ይኖሩታል። እንደዚሁም በትምህርታቸው ከፍተኛ ውጤት ያመጡ ተማሪዎች የራሳቸውን ሕይወት ተሞክሯቸውን የሚያካፍሉባቸው መድረኮችን የጎተን ኢንስቲትዩት አዘጋጅቷል። ከዚህ በተጨማሪ የኢትዮጵያ እውቀትና ቴክኖሎጂ ሽግግር ማህበር የኬኔዲ ላይብራሪና ቡክ ኤድ ኢንተርናሽናል የተባሉ ድርጅቶች ከንባብ ለህይወት ጋር በመተባበር ወደ ሁለት ሚሊዮን የሚሆኑ ሶፍት ኮፒ መጽሐፍትን ለተማሪዎች በነጻ በመረጡት የትምህርት ዘርፍ ላይ እንዲጠቀሙ ወስደው እንዲጠቀሙ የሚያስችል መርሃ ግብር ተዘጋጅተዋል። እነዚህ በነጻ የቀረቡት መጽሐፎች ዓለም አቀፍ ፍቃድ ያላቸው ናቸው ይላል ቢኒያም። በአንድ መቶ ሺህ መጽሐፎች ተጀምሮ ዘንድሮ ከሁለት ሚሊዮን በላይ መጽሐፎች በነፃ ለአንባቢያን ቀርበዋል። የኢትዮጵያ እውቀትና ቴክኖሎጂ ሽግግር ማህበር የሚባል ድርጅት የዚህን የላይሰንስን ጉዳይ ጨርሶ ሲያበቃ ለተማሪዎች ለምሳሌ የሚወስዱት የትምህርት አይነት ሳይኮሎጂ ትምህርት ቢሆን ከዛ ጋር ተያያዥነት ያላቸው ለትምህርታቸው የሚያግዙ መጽሐፍትን በቀላሉ በኢቡክ ተዘጋጅቶ ወይ በፍላሽ ወይ በሀር ዲስክ ወይም አመቺ በሚሉት የመረጃ መቀበያ ወስደው አመቱ ሙሉ ከትምህርታቸው ጋር እንደ ማጣቀሻ እንዲያገለግላቸው ነው የታሰበው። በወረቀት ላይ ታትመው የቀረቡት መጽሐፎች ደግሞ ሀገር ውስጥ የታተሙ ናቸው። እንግዲህ አገሪት ውስጥ ያሉ በመጽሐፍ ንግድ ላይ የተሰማሩ ወደ ሁለት መቶ የሚጠጉ የመጽሐፍ ተቋማት፣ የሃይማኖት ድርጅቶች፣ ስነልቦና አማካሪዎች፣ ትልቁን ዩኒቨርሲቲ ፕሬሰንት ጨምሮ ይሳተፋሉ። መጽሐፎቹ በተለያየ አይነት ያሉ ናቸው ይላል በንባብ ለሕይወት ፕሮጀክት የመረጃ ክፍል ኃላፊ የሆነው ዮሴፍ ዳሪዮስ አውደርዩ። ወጣቱ የእድሜ ክልል ላይ ቢያተኩርም ዘንድሮ ሁሉንም የእድሜ ክልል አንባቢያን ያካተተ መሆኑን ዩሴፍ ይናገራል። እስካሁን በታየው በመጀመሪያው የነበረው ዝግጅት ላይ ከሁለተኛው የተሻሻሉ ነገሮች አሉ። የህፃናት መጽሐፍቶች በተለየ ሁኔታ የሚመረቁት፣ የህፃናት ጨዋታዎች በተለየ ሁኔታ ለመጫወቻዎች ለብቻ ቦታ ተዘጋጅቶላቸዋል። ሽልማት የሚያዘጋጁ ይሄ ቲኔጅ የሚባሉት እነሱ ጋር ያተኮረ ዝግጅቶችም አለ

ሁሉም ያማከለ ነው። የእድሜ ክልል እስካሁን የተገኘው ከተጠበቀውም በላይ ነው። ወቅቱ ክረምት ነው። ትምህርት ቤቶች ተዘግተዋል። ወጣቱ መጽሐፍ ማንበብ የሚችልበት ጊዜ አለው። በሌላ በኩል ወጣቱ ከማንበብ ይልቅ ጊዜውን በብዛት ፊልም በማየትና በሌላ መዝናኛ ነገር ማሳለፍን ይመርጣል እየተባለ ይወቀሳል። ዮሴፍ በዚህ ይስማማ እንደው ጠይቄዋለሁ። እኔ ራሴ ወደ እውነት የተጠጋ አባባል ነው። በአይነኝ ወጣት ውስጥ የሚካተት ስለሆንኩኝ ነገር ግን አሁን ከአውደሪው ዝግጅት በኋላ ስናየው ወጣቱ ቢሆን የሚነበብ ነገር ከተሰጠው ለማንበብ ዝግጁ መሆኑን አይቻለሁ። በተለይ የታሪክ መጽሐፍት ላይ በከፍተኛ ሁኔታ የሚገዛው ወጣቱ ነው። ተመሳሳይ ነገር ተርጓሚ ህይወትም ታዘቢ ያለው ትላለች። የንባብ ፍላጎት አለ፣ ግን የመጽሐፍቱ በበቂ ሁኔታ መገኘት፣ መዳረስ፣ መሰራጨት፣ የመጽሐፍት ዋጋ የመሳሰሉት ነገሮች የራሳቸው አሉታዊ አስተዋጽኦ አላቸው እንጂ የማንበብ ፍላጎት ከጊዜ ወደ ጊዜ እያደገ ሲሄድ ነው ያየሁት። እኔም እነዚህ መጽሐፎች መተርጎም እስከሚጀምር ድረስ አነብ ነበረ። ጓደኞቼም ያነባሉ። አካባቢ ያለው ሰው ምን አይነት የንባብ ፍላጎት እንዳለው አውቃለሁ። አክቹዋሊ ደግሞ መጽሐፍ ተርጉሜ አሳትሜ ሰው ሲያነበው ስታይ ደግሞ ሞር እንትን ሪሰርች ታደርጊያለሽ አይደል? ሰው ተቀብሎታለው፣ እንዴት እያደረገ ነው ምናምን፣ ያለሽ እግረ መንገድሽም የሌሎችን መጽሐፍ ጸሐፊያን መጽሐፍቶች ምን ያህል ፐርፎርም እያደረጉ እንደሆነ፣ እየተነበቡ እንደሆነ ቼክ ታደርጊያለሽ። ያው ለራስሽም ስራ ስለሚጠቅም ማለት ነው እና ከጊዜ ወደ ጊዜ የማየው ነገር የንባብ ፍላጎት በጣም እየጨመረ ነው ሲል ስታስቢ ደግሞ ሀገር ውስጥ ካለው ህዝብ አንጻር ማለት ነው የህዝብ ቁጥራችን ብዙ ነው ኢቨን አዲስ አበባን እንኳን ለብቻ ብትወስጂ ብዙ ነው ከዛ አንጻር ግን እስካሁን የሚሸጡት መጽሐፍ በጣም ጥቂት ናቸው በቁጥር እዚህ ከተማ ውስጥ እንኳን በሚሊዮን የሚቆጠሩ ሰዎች እያሉ የሚሸጡት መጽሐፎች ግን በሺዎች የሚቆጠሩ ናቸው ሕይወት ከአንባቢነት ወደ ተርጓሚነት የተሸጋገረችው አንብባ የተረዳችውን ለሌሎች ለማካፈል ስለምትሻ እንደሆነ ትናገራለች። እስካሁን የተረጎመቻቸው መጽሐፎች ከአማርኛ ወደ እንግሊዝኛ ናቸው። የመጀመሪያው ትርጉሜ የሀማቱማ ዘ ኬዝ ኦፍ ዘ ሶሻሊስት ዶክተር ብሎ የጻፈው ነበር ከአንድ ከአስራ ሶስት አመት በፊት እንደዚህ እሱን የሶሻሊስቱ ጠንቋይ ጉዳይ በሚል ወደ አማርኛ መልሼው ነበር። ከሁለት አመት በፊት ሁለት አመት አልፎታል እሱን ከበድ ያለ መጽሐፍ ነው። የሚያነሳሳቸውም ርዕሰ ጉዳዮች በታሪካችን ውስጥ እምብዛም ደስ ከማይለው ዘመን የሚመነጩ ናቸው። ግን ደግሞ መነበብ ያለበት ነው። በእንግሊዝኛ ብቻ ተጽፎ እዚህ ሀገር ውስጥ በሰፊው ሳይነበብ መቅረት የለበትም የሚል ስሜት ተሰማኝና ያንን ስሜት ለማስተናገድ ነበር የተረጎምኩት። ምን አይነት አስተያየት ነው ከአንባቢዎችሽ ያገኘሽው? የተለያዩ አስተያየቶች ናቸው። በአብዛኛው ጥሩ አስተያየቶች ናቸው። ጥሩም ትርጉም አይመስልም ማለት በአማርኛ የተጻፈ ነው የሚመስለው ቆንጆ ተደርጎ ነው የተተረጎመው ለማለት ነው የሚለው አስተያየት ይበዛል። ብዙ ጊዜ የትርጉም ስራዎች ላይ የሚስተዋሉ ደካማ ጎኖች ስላሉ ማለት ነው። ሁለተኛ ደግሞ ለምን ተረጎምሹ የሚል ጥያቄ ይመስላል በብዛት በደርግ ዘመን የተፈጸሙ ታሪኮች ጋር ተያይዘው የተጻፉ ታሪኮች ስለሆኑ እኔ ደግሞ ሲያዩኝ በእኔ እድሜ ያለ ወጣት ከዛ በኋላ ያ ሁላ ነገር ካለፈ በኋላ የተወለደ ሰው ለምን ኢንትረስትድ ይሆናል እዚህ ላይ የሚል ጥያቄ ያስነሳባቸዋል አንዳንድ አንባቢዎች። ምላሽሽ ምንድን ነው? ምላሴ ከእኔም አንብቤው እንደገረመኝና አዲስ ነገር እንዳገኘሁበት ይህን ላሳልፈናል ለካ ለመሆኑ እነዚህ ነገሮች በዛ ሰዓት ለምን ተፈጠሩ ምን እየታሰበ ነበር ምናምን የሚለው ጥያቄ እኔ ውስጥ እንደተነሳው የእኔ እድሜ ኩዮች እና በተለይ ደግሞ ከኔ የሚያንሱ ልጆች እንደዛ አይነት አግራሞትም ጥያቄም የሚያጭርባቸው ነገር ሊሆን ይችላል። የሚያሳውቃቸውም ነገር ይኖራል። ተቀይ ሽብር ትንሽ በፊት እና በኋላ በተለይ የተፈጸሙ ነገሮች ናቸው። ግን እነዛው ላይ የተፈጠሩት ነገሮች ስለ ማንነታችን፣ ስለ ታሪካችን፣ ስለ ፖለቲካል ታሪካችን በተለይ የሚያነሷቸው ነገሮች አሉ ርዕሰ ጉዳዮች አሉ። እነዛ ነገሮች ለእኔም ለራሴ አግራሞት ስለፈጠሩብኝ ይህን ነገር ሰዎችን ቢያነቡት ጥሩ ሳይሆን አይቀርም በሚል ነው እሱን የተረጎምኩት። ህይወት ታደሰን ጨምሮ በርካታ ጸሐፊያን ደራሲያንና አንባቢያን በሚሳተፉበት ና ዛሬ በአዲስ አበባ በተጀመረው አውደ ርዕይ ላይ በርካታ ሰዎች እንደሚሳተፉ አዘጋጆቹ ባለሙሉ ተስፋ ናቸው። ቢኒያም አሁን ለምሳሌ በእኛ ዳታዎች እንይዛለን። ምን ያህል ሰው በቀን ይገባል፣ በአመት የምን ያህል ነው፣ በአምስቱ ቀናት ምን ያህል ናቸው የሚል ነው። ለምሳሌ የመጀመሪያ ዓመት ላይ አርባ ሺህ ሰው ነው ይህንን ኤግዚቢሽን የጎበኘ ወደ አርባ ሁለት ሺህ ሰው ነው በእኛ ዳታ ላይ ያለው። ባለፈው አመት ኦልሞስት በእጥፍ ጨምሮ ወደ ሰማንያ ሶስት ሺህ ሰው ኤግዚቢሽኑን የመጎብኘት እድል አግኝቷል። ዘንድሮ እንግዲህ በተለይ በዚህ በትምህርት ተቋማት አካባቢ የሰራናቸው ሰፊ ስራዎች ስላሉ ወደ መቶ ሀምሳ ሺህ ሰው በአጠቃላይ በአምስቱ ቀናት ይህንን ኤግዚቢሽን ይጠቀማል፣ ይጎበኛል የሚል ምልከታ አለን። ስለዚህ ከዚህ አኳያ ካየ ነው በእርግጥም አንባቢ እየተፈጠረ ነው፣ ግን የበለጠ ማስተዋወቅ ይፈልጋል ነው እኛ የምንለው። ቢኒያም፣ ከዚህ አውደ ርዕይ ትንሽ ለየት ወዳለው ስራ ደግሞ ልመልስህ ና። ሌላም ከህጻናት መዝሙር ጋር በተያያዘ ትሰራ መሰለኝ፣ እሱን እስቲ ባጭሩ ብትገልጽልኝ። ምንድን ነው ከምንም በላይ ልጆች ላይ የሀገር ፍቅር ስሜትን፣ የመልካም ስነ ምግባርን፣ ኢትዮጵያዊ ትፊቶችን እንዲያቆልን የምንፈልግበት ጊዜ ላይ ነን የምንገኘው። ምክንያቱም ሀገራችን ላይ ያሉት አብዛኞቹ የመገናኛ ብዙኃን ከዚህ ከምዕራባዊ ዓለም የሚወጡ መረጃዎች ላይ ትኩረት ያደርጋሉ። በአብዛኛው ሽፋናቸውም የሙዚቃና የስፖርት ሰአቶች ናቸው የሚበዙትና እያደጉ የሚመጡትን ልጆች እድል የበለጠ ያሳንሷል ብለን ነው የምናስበው። ሌላው በትምህርት ሚኒስቴር በኩል ያሉ ስርአተ ትምህርቱንም ስንመለከት በአብዛኛው ኢትዮጵያዊ ባህሎችን ኢትዮጵያዊ ትዝቶችን እና ኢትዮጵያዊ ጀግኖችን ፕሮሞት የማድረጉ ነገር ላይ አናይም። ስለዚህ በተወሰነ ደረጃ በእኛ በኩል አስተዋጽኦ እናድርግ በሚል ከአስር አመት በፊት ነው የተጀመረው። የኢትዮጵያ ልጆች ጨዋታ በሚል ስር ነው እየሰራ ነው ያለነው። ይሄ ፕሮጀክት እስካሁን ድረስ ከአንድ መቶ ስልሳ በላይ በተለያየ ርዕሰ ጉዳዮች ላይ መዝሙሮችን የፓፔ ትሪቶችን አቅርቧል። በቅርቡ ደግሞ ለአምስት ቀናት በየቀኑ የሚተላለፍ ይህንኑ መሰረት ያደረገ የቴሌቪዥን ፕሮግራም እያጠናቀቀ ነው የሚገኘው። ከዚያ በፊት ግን ቢኒያም ያነበበ ትውልድ ነገሮችን በተሻለ መልኩ ለማየት እድል ያገኛል ብሎ ማዘጋጀት የጀመረው የንባብ ለህይወት ፕሮጀክት ይቀድማል። ልደት አበበ ነኝ። ጤና ይስጥልኝ።